ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ሰይፉ ኃይሌ ቶሎሳ ነዋሪነቱን በዩናይትድ ስቴትስ ኒውዮርክ ከተማ ያደረገ ትውልድ ኢትዮጵያዊ ነው። ከሰሞኑ ተማሪዎችና አስጠኞችን፣ የጽህፈት አገልግሎት ፈላጊዎችና ሰጪዎችን የሚያገናኝ ባይስ የተባለ አውታር ይፋ አድርጓል። ይህ አውታር በተለያዩ መስኮች እውቀት ያላቸው ሰዎች በቪዲዮ የሚያዘጋጇቸው ትምህርቶች የሚሸጡበትም እንደሆነ ሰምተናል። ትናንት አመሻሹን በስልክ ያገኘ ነው ሰይፉ ከ175 ሀገራት በላይ አገልግሎት ይሰጥ ዘንድ የታለመው ባይሴን ይዘት አስቀድሞ አስረድቶናል። ግን ይሄ መተግበሪያ የተቋቋመው ሶስት ትላልቅ ሴክሽኖች አሉት። አንዱ ሴክሽን ቱቶሪያል ሰርቪስ ይባላል። ይሄ ማለት ትምህርት አስጠኚ የሚያስጠናበትና ተማሪ የሚያጠናበት ነው። ሁለተኛው ፀሐፊ የሚጽፍበትና አጻፊ የሚያጽፍበት ነው። ሶስተኛው በኢንተርኔት ወይም በኦንላይን ኮርሶች የሚሸጡበትና ኮርሶች የሚገዙበት ነው። እነዚህ ትላልቅ ሶስት ሴክሽኖች አሉት ማለት ነው። ያ የመጀመሪያው ሴክሽን ወይም ቱቶሪያል ማስ አስጠኝና አጥኚ የምለው ምንድን ነው የሚያደርግ? መጀመሪያ አስተማሪው ይመዘገባል። በዚያ ሀገር ውስጥ ያሉት ተማሪዎች ያንን አስተማሪ ፈልገው ከዚሁ አፕ ላይ ያገኙታል። አስተማሪውን ይቀጥራሉ። በሰዓት ነው የሚቀጥሩት በሀገሩ ከረንሲ በሀገሩ የገንዘብ አጠቃቀም ያስከፍላቸዋል። አስተማሪው ተማሪው አስተማሪውን ከቀጠረው በኋላ በዛ በእስኬጁሉ በሰዓቷ ተገናኝተው ካስፈለገ በኢንተርኔት ኦንላይን አይን ለአይን ተያይተው ይማራሉ። አለበለዚያ ደግሞ በአካል በሀምሳ ማይል በሰማንያ ማይል አካባቢ ሬድየስ ርቀት ተማሪውና አስተማሪው ይገናኙና ተገናኝተው በአካልም ማስተማር ይችላል ማለት ነው ያ የተማረው ትምህርት ሴፍ ሆኖ እዛው አፕሊኬሽን ውስጥ ይቀመጥለታል ለተማሪው። ተማሪው ኖት ሊያጻይድ አይጨነቅለትም። በፈለገው ጊዜ ያንን አፕሊኬሽን ከፍቶ ሪቫይዝ አድርጎ ከልሶ ለፈተናው ለፈለገው ጉዳይ መዘጋጀት ይችላል ያ ተማሪ። ይሄ ቱቶሪያል ሰርቪስ የሚባል ነው። ሌሎች ነገሮች ውስጡ አሉት። ያው ለማሳጠር ያህል ነው። የጽሁፍ የሚለው ደግሞ በሀገራችን ሁኔታ ራፖል ጸሐፊ በፍርድ ቤት የሚጽፉት ሊሆኑ ይችላሉ። የቢዝነስ ጸሐፊዎች ሊሆኑ ይችላሉ። ማንኛውም አይነት ፕሮጀክት ጸሐፊዎች ራሳቸውን እዚህ ላይ መዘግቡትና ከዚያም በኋላ አጻፊው ሰው ደግሞ እዛው በኦንላይን ምንም ከአጻፊው ጋር ሳይገናኝ በኦንላይን ፈልጎ ያንን ፀሐፊ ይቀጥረዋል። ከኢትዮጵያ አሜሪካ መቅጠር ይችላል። ከአሜሪካ የኢትዮጵያን ፀሐፊ መቅጠር ይችላል። ብሩ ባለበት ቦታ ይሄድለታል፣ በባንኩ ማለት ነው። ሶስተኛው ሴክሽን ኮርስ ቪዲዮ የምለው ደግሞ ምንድን ነው? አንድ መምህር ወይም አንድ አዋቂ ሰው መምህርም ላይሆን ይችላል። ታለንቱን እውቀቱን በቪዲዮ ቀርጾ አዘጋጅቶ ያንን ቪዲዮ የሚፈልግ ሰው በኦንላይን ይገዛል። በፈለገ ጊዜ እዛቸው ላይ ተቀምጦለት እየመላለሰ ሊያጠና ልማርና ራሱን በአይምሮ ሊቀይር ይችላል፣ ሰርቲፋይድ ሊሆን ይችላል፣ የመሳሰሉት አመሰግናለሁ። ሰይፉ፣ ይህንን ዘርፈ ብዙ አገልግሎት ለመጀመር ያነሳሳ ምክንያቱ ምንድን ነው? ያነሳሳኝ እኔ አሜሪካ የመጣው በሁለት ሺ አስራ አንድ ነው። ልክ መጥቼ ወደ ትምህርት ነው የገባሁኝ። አሶሺየት ዲግሪ፣ ባችለር ዲግሪ፣ ማስተርስ ዲግሪን ማስተርስ ዲግሪን በሁለት ሺ አስራ ዘጠኝ አምና ነው የጨረስኩኝ። ማስተርስ ዲግሪን እየሰራ ሁኖ ይሄንን ፕሮጀክት የጀመርኩኝ በጥር ሁለት ሺ አስራ ዘጠኝ በዚህ ሀገር አቆጣጠር ስራ እየፈለግኩ ነበር። ስራ ሲፈልግ ጣጣ ያበዛሉ ካምፓኒዎች። እኔ ለምንድን ነው እነሱን የምለማመጠው? ለምንድን ነው ራሴ ፈጥሬ በራሴ ካምፓኒ የማልሰራ እንዲሁም ለሌላም ስራ የማልፈጥረው ብዬ ማስተርሴን እየሰራው ይሄንን ፕሮጀክት ጀመር። ሌላም ፕሮጀክት አለኝ በቅርብ ጊዜ የሚያልቅ ከወር ከሁለት ወር በኋላ የሚያልቅ ከዚሁ ጋር የተያያዘ ሰፋ ያለ ሌላ ፕሮጀክትም አለኝ። ይሄን ራሴ ፈጥሬ ራሴ በራሴ ካምፓኒ መስራትም ሌላውንም ማሰራት አለብኝ ብዬ በዚያ ቁጭት ነው የተነሳው። ድሮም ሌላ ቪዥንም ነበረኝ፣ ከሀገር ቤትም ስነሳ እንግዲህ ከዚያ ጋር ተያይዞ ነው ወደዚህ የገባሁን። እንግዲህ ሰይፉ፣ ከአንተ ነዋሪነትህ በኒውዮርክ ከተማ ነው ይሄ አገልግሎት የትኞቹን የህብረተሰብ ክፍሎች እንዲያገለግል ነው የተዘጋጀው? በሀገር ውስጥ ያሉትን ወይንስ በውጭ ሀገር ያሉትን ትምህርት ፈላጊዎች ስለማገልግል የተሰራው? በተለይ ለኢትዮጵያውያን በጣም አስቤበታለሁ። ኢትዮጵያ ይሄ ክሬዲት ካርድ ሲስተም ምናምን የመሳሰሉት ክፍያ የለም። ስለዚህ ማንዋል ፔይመንት ሲስተም ብዬ ያዘጋጅቻለሁ። አንድ ተማሪ በአሜሪካ እና በሌሎች ባደጉት ሀገራት በክሬዲት ካርድ በኦንላይን ከፍለው ሳንጨናነቅበት ራሱ ሲስተሙ አስከፍሏቸው ከዚያም በኋላ ለአስተማሪው ለእኔ ካምፓኒ ኮሚሽን ይቁርጥና ወደ አስተማሪው ይልክለታል። የራይተርም የጸሐፊውም እንደዛው ነው። ኢትዮጵያ ግን ይሄ ሲስተም ስለሌለ ማኑዋል ፔይመንት ሲስተም ብዬ ነው ያዘጋጀው። ለኢትዮጵያና ለመሳሰሉት ለድሀ ሀገራት ለእነሱ መዘጋጀት አለበት ብዬ ምንድን ነው የምደረግ ያ ሲስተም የማኑዋል ፔይመንት። እንግዲህ እንዴት እንደምገል ጸራቅን በኦሮምኛ ማኑዋል ፔይመንቱን የእጅ በእጅ ክፍያ እንበለው። እንደዛ ብለን ጥሩ ነው ጥሩ ነው። ስለዚህ ምንድነው የምደረገው፣ ወይ ካሽ ሊሆን ይችላል፣ ወይ ቼክ ሊሆን ይችላል፣ ወይ ዝም ብሎ መኒ ትራንስፈር የገንዘብ ዝውውር ሊሆን ይችላል። በዚያ መንገድ አንድ ተማሪ በኢትዮጵያ በአቅሙ ገንዘቧን ይከፍልና ያችን ስቴሽን ያችን የቱቶሪያል ስቴሽኗን አስተማሪውን ይቀጥራል። በማንዋል በራሱ ወይ ኦፊስ ወይ መስሪያ ቤት ሂዶ ይከፍላል። የእኛ መስሪያ ቤት እኛ ካቋቋምነ በኋላ ማለት ነው ወይ ደግሞ በሌላ ሲስተም ይከፍልና ምንድን ነው የምናረገው፣ ያ ክሬዲት ካርድ ከሆነ አውቶማቲካሊ ሲስተሙ ራሱ አፕሩቭ ያደረጓል፣ አስተማሪውና ተማሪው እንዲገናኙ ያደርጋል። ማንዋል ከሆነ ግን የግድ ለእኛ ደውሎ ወይ ለእኛ ኢሜል አድርጎ የገንዘቡ ሪሲፕ በአፑ ቦታ አለው አያይዞ ይልክና እኛ አፕሩቭ ስናደረጋቸው ነው መገናኘት የሚችሉ፣ አስተማሪውና ተማሪው፣ አጥኚው እና አስጠኘው ማለት ነው። ስለዚህ ለሁሉም ዓለም ሀገራት ነው ለተማሪ ለሃይስኩልም፣ ለኤሌመንተሪም፣ ለባችለርም፣ ለኮሌጅም፣ ለማስተርስም፣ ለፒኤች ምንም እንትን የለውም ገደብ የለውም። የትምህርት ደረጃ ገደብ የለውም። የቦታ ገደብ የለውም። በዓለም ደረጃ ነው። ሬጉለር ትምህርት ውጭም ትሬኒንጎች የመሳሰሉ እነዚህ እንደ ዌብ አፕ ዴቨሎፐር ዌብ ዴቨሎፕመንት የሚባሉ ትሬኒንጎች አንዳንዴ በክፍል የማይሰጡ ሊሆኑ ይችላሉ። ያንን ለመሳሰሉት ትምህርቶችም ይሰራል። ስለዚህ በጣም ሰፊ ነው፣ ትልቅ ፖቴንሻል ያለው እንትን ነው ማለት ነው። ይሄ አገልግሎት ከተጀመረ እድሜው አጭር ነው። በአመታት ውስጥ ልታሳካው የምትፈልገው ግብ ምንድን ነው ሰይፉ? በቅርቡ ትልቁ ዓላማዬ በቅርብ ጊዜ መምህራንን እየመዘገብኩ ካምፓኒ መመስረት ነው። ካምፓኒው ከተመሰረተ እንግዲህ ወደ ስራ ከገባ በጣም ሰፊ በዓለም ደረጃ ሺዎች አይደለም በሚሊዮኖች ለምቆጠሩ ሰዎች ስራም የምከፍትና ትልቅ እውቀት የምገበይ ነው ብዬ ነው ያለኝ እቅድ። ስለዚህ በቅርብ ካምፓኒ በመስረት ነው። ካምፓኒው ከመሰረተ በኋላ በየተለያዩት ዓለም ሀገራ ሪፕሬዘንታቲቭ ማስቀመጥ ነው ለዚህ ካምፓኒ ተጠሪ የሚሆኑትን ሰራተኞች እንዲሁ በኦንላይንም ሊሆን ይችላል ወይም በአካልም ሊሆን ይችላል። ያንን ማስቀመጥ ትልቅ ዓላማ ነው። ይሄን ሁሉ ሳልም እንግዲህ ሀብታሙ አይደለም ገንዘብ ኑሮኝ አይደለም እንዲሁ በእውቀት የሰራሁት ነገር ነው ከፈጣሪ ጋር ማለት ነው። እጅግ በጣም አመሰግናለሁ። ሰይፉ ኃይሌ ቶሎሳ ባይሴ፣ ቱተር የተሰኘ ተማሪዎችና አስጠኞችን የሚያገናኝ እንዲሁም ደግሞ የቪዲዮ ትምህርቶችን ለገበያ የሚያቀርብ አገልግሎት መስራች ነህ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። በጣም አመሰግናለሁ ሀብታሙ። ቪኦኤንን በጣም ነው የማመሰግነው። ፈጣሪ ስጥልኝ፣ እግዚአብሔር ስጥልኝ። በጣም አመሰግናለሁ።